የዛሬ ማክሰኞ ሰኔ 11 2011 ዓ ም ምሽት የጋቢና ቪዮ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀምረናል። ለምሽቱ የያዝናቸውን ዘገባዎች በጥቂቱ እናስተዋውቃችሁ። የኮሌራ ወረርሽኝ እየተስፋፋ በመምጣቱ ከነገ ጀምሮ ክትባት መሰጠት ይጀምራል። መሰረታዊ የሆነው ችግር ክትባቱ በጣም አነስተኛ ቁጥር ነው። ከምንፈልገው መጠን አንጻር ስናየው በጣም አነስተኛ ቁጥር ነው ያለ በዚህ ጉዳይ ላይ መግለጫ የሰጡት የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር በየነ ሞገስ ናቸው። በሙሉ ዘገባ ይዘናቸው እንመለሳለን። አብራችሁን እስከ ዝግጅታችን ማብቂያ ድረስ ከዘለቃችሁ ሌሎችንም ዘገባዎች ትሰማላችሁ። የጋቢና ሙዚቃ ምርጫ አልን። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እናመሻለን። ዜና በናይጄሪያ ሰሜን ምስራቃዊ ቦርኖ ክፍለ ግዛት በደረሱ ሶስት አጥፍቶ ጠፊ ቦምብ ጥቃቶች ቢያንስ ሰላሳ ሰዎች ሲገደሉ ሌሎች አርባ ሰዎች እንደቆሰሉ ተገልጸዋል። የሀገሪቱ ባለሥልጣናት እንዳሉት አንደኛው ጥቃት የደረሰው ካንዱጋ በተባለ መንደር እሁድ ማታ ነዋሪዎች ተሰብስበው ቢራ እየጠጡ የዓለም የሴቶች የእግር ኳስ ዋንጫ ግጥሚያን በቴሌቪዥን በመመልከት ላይ ሳሉ ነው። ብዙ ሰው ሊሞት የቻለው ለመንደሩ ቅርብ የሆኑ በቂ የአጣዳፊ እርዳታ ጣቢያዎች ባለመኖራቸው ነው ሲሉም ባለስልጣናት አክለዋል። በጥቃቱ ኃላፊነት የወሰደ የለም። የመካከለኛው ምስራቅ ውጥረቱ እየተባባሰ መሆኑ ተገለጸ። ዩናይትድ ስቴትስ ወደ አካባቢው ተጨማሪ ወታደሮችን ልትልክም አቅዳለች። ኢራን በበኩሏ የኒውክሌየር መርሃ ግብሯን ለመገደብ በተደረሰው ስምምነት ከተፈቀደላት የዩሬኒየም ክምችት በላይ እንደምታከማችም አስጠንቅቃለች። ኢራን ኒውክሌር የጦር መሳሪያ እንዳታመርት የሚከለክላትን ውል ማክበሯን እንደምታቆምም ትላንት ሰኞ አስታውቃለች። ዩናይትድ ስቴትስ በበኩሏ ጥቃቱ ለመከላከል ተጨማሪ አንድ ሺህ ወታደሮችን ወደ አካባቢው እንደምትልክ ገልጻለች። ሁለቱ ወገኖች እቅዶቻቸውን ይፋ ያደረጉት ባለፈው ሐሙስ ስትራቴጂያዊ የመርከቦች መተላለፊያ በሆነው በሆርሙዝ ሰርጥ በሁለት የነዳጅ መርከቦች ላይ ለደረሱ ጥቃቶች ዋሽንግተን ቴሄራን መወንጀሏንን ተከትሎ ሲሆን ኢራን በጥቃቶቹ እጄ የለበትም ስትል ማስተባበሏ ይታወሳል። የአሜሪካ ድምጽ ራዲዮ ያገኘው የሰሜን ኮሪያ መንግስት ሰነድ እንደሚያመለክተው የሀገሪቱ መሪ ኪም ጁንግ ኡን ያገዛዛቸውን የኒኩሊየር መሳሪያዎች የማስወገድ ሀሳብ የላቸውም። ይህ ደግሞ በእርግጠኝነት ፒዮንግያንግ የኒኩሊየር ትጥቋን ትፈታለች ከሚለው የትራምፕ አስተዳደር አቋም ጋር ይጋጫል። ቪኦኤ ያገኘው ሰነድ ኪም ጁንግ ኡን ለሁለተኛ ጊዜ ከዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጋር ጉባኤ ከመቀመጣቸው አስቀድሞ የመንግስታቸውን የውስጥ አቋም በተመለከተ ወታደራዊ ባለሥልጣናትን ለማስተማሪያ የምንጠቀሙበት መመሪያ መሆኑ ታውቋል። ኪም ቪየትናም ሃኖይ ላይ ከዩናይትድ ስቴትሱ ፕሬዚዳንት ጋር የመጨረሻ ስምምነት ላይ ለመድረስ ያካሄዱትን ጉባኤ ፒዮንግያንግ በዓለም አቀፍ ደረጃ ስትራቴጂካዊ የኒውክሌር የጦር መሳሪያ ባለቤት ሀገርነት ተቀባይነት እንድታገኝ ያለሙበት መሆኑን ሰነዱ በግልጽ ያሳያል። ትላንት ያረፉት የቀድሞ የግብጽ ፕሬዚዳንት መሐመድ ሙርሲ ቀብር ተፈጽሟል። በዲሞክራሲያዊ መንገድ የተመረጡ የመጀመሪያ ፕሬዚዳንት የነበሩት እና በኋላ ደግሞ ከስልጣናቸው የተወገዱት ሙርሲ ትላንት ካይሮ ፍርድ ቤት ችሎት ፊት ቀርበው ሳለ ነበር ራሳቸውን ስተው በዚያው ህይወታቸው ያለፈው። ቤተሰቦቻቸው በተገኙበት ካይሮ ቶራ ወህኒ ቤት ውስጥ በሚገኘው መስጂድ ጸሎት ከተካሄደላቸው በኋላ በመዲናዋ ናስር ወረዳ በሚገኝ መካነ መቃብር ቀብር ስነስርአታቸው መከናወኑን የቀድሞ ፕሬዚዳንት ጠበቆች ከሆኑት አንዱ ገልጸዋል። ወንድ ልጃቸው አህመድ ስለ ሙርሲ ሲናገሩ አባታችን ሻርኪያ ክፍለ ሀገር በሚገኘው የቤተሰብ መቃብር እንድናሳርፈው ፈልጎ ነበረ እንዳናሳርፈው በመንግስት ጸጥታ ክፍል ተከልክለናል ብለዋል። የስልሳ ሰባቱ ዓመቱ መሐመድ ሙርሲ በተመሰረተባቸው የመንግስት ስለላ ክስ ለችሎቱ ለአምስት ደቂቃ ያህል ከተናገሩ በኋላ ጥቂት ደቂቃዎችን ቆይተው ተዝለፍልፈው መውደቃቸውን የተነገረው ወደ ሆስፒታል መወሰዳቸውን የገለጸው የመንግስቱ ቴሌቪዥን፣ ነገር ግን የደረሱት በልብ ድካም ህይወታቸው ካለፈ በኋላ ነው ሲል አስረድቷል። የሙስሊም ወንድማማችነት ቡድን የነጻነትና የፍትህ ፖለቲካ ፓርቲ ባወጣው መግለጫ ሙርሲን መድኃኒት እንዳያገኙ በመከልከል እና መጥፎ ምግብ በመስጠት ሆን ብለው ቀስ በቀስ እንደገድለዋቸዋል፣ የሀገሪቱ ባለስልጣናትም ለዚህ ተጠያቂ ናቸው ብለዋል። ቡድኑ በድረገጹ ባወጣው መግለጫም ህዝቡ በቀብራቸውና በዓለም ዙሪያ ባሉ የግብፅ ኤምባሲዎች እንዲሰባሰብ ጥሪ አቅርበዋል። አለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በበኩሉ የግብጽ ባለስልጣናት ስለ ቀድሞ ፕሬዚዳንት አሟሟት ከወገንተኝነት ነጻ በሆነ መልኩ ምርመራ እንዲያካሄድም ጥሪ አቅርቧል። የተባበሩት መንግስታት የሰብአዊ መብት ቢሮም ምርመራ እንዲካሄድ ጠይቋል። የግብጽ ዋና አቃቤ ህግ የአስክሬን ምርመራው ይካሄዳል ብሏል። አድማጮች ለሰአቱ ያዝ ናቸው። አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሬ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ስ ፕሮስ ቦንሪስ ቀዳሚው ዘገባችን ወደ ኢትዮጵያ ነው የሚወስደን። በኢትዮጵያ የኮሌራ ወረርሽኝ በአዲስ አበባ ዙሪያ ልዩ ዞንን ጨምሮ እየተስፋፋ መሆኑን እስካሁንም ስድስት መቶ አስራ አራት ሰው በዚሁ በኮሌራ በሽታ መያዙን የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ኃላፊ የሆኑት ዶክተር በየነ ሞገስ ዛሬ በሰጡት መግለጫ አስታውቀዋል። በመግለጫቸው እንደተናገሩት በአማራና ትግራይ ክልሎች ወረርሽኙን ለመግታት እየተሰራ ያለው ስራ ውጤት እያሳየ መሆኑን ገልጸው የኮሌራ ክትባት ደግሞ ከነገ ጀምሮ በአዲስ አበባ መሰጠት እንደሚጀምር ጨምረው ተናግረዋል። ሙክታር ጀማል ዝርዝር አለሁ። በኦሮሚያ ክልል በምዕራብ ሀረርጌ ዞን አዲስ በቅርብ ጊዜ ወረርሽኙ የተገኘበት ገመቺስ ወረዳ ነው ዘጠኝ ሰዎች የወረርሽኙ ምልክት ታይቷል። በፊንፊኔ ዙሪያ የኦሮሚያ ልዩ ዞን በሰንዳፋ ከተማ ስድስት ሰዎች እንዲሁም በበራክ ወረዳ አንድ ሰው በአጠቃላይ 294 ሰዎች ላይ የኮሌራ ወረርሽኝ በሽታ መታየቱን ዶክተር በየነ መጎሳ አክለው ገልጸዋል። በአዲስ አበባ ከተማ አስተዳደር ከየካ ክፍለ ከተማ ውጪ በሁሉም የክፍለ ከተሞች በተለያየ መጠን የኮሌራ ወረርሽኝ የታየባቸው በሽተኞች መኖሩን የገለጹት ዶክተር በየነ በአጠቃላይ ሰባ ሰዎች ላይ ወረርሽኙ በአዲስ አበባ ከተማ አስተዳደር መታየቱንም ተናግረዋል። ወረርሽኙ የተስፋፋ ነው። ሲጀምር አማራ ክልል ላይ ብቻ ነበር የጀመረው። በአማራ ክልል በሁለት ዞኖች ላይ ሰሜን ጎንደር ዞር ና በዋግህምራ ዞኖች ላይ ነበር የጀመረው። ከዛ በኋላ ግን በትግራይ ክልል ቅድም በተጠቀሱት ቦታዎች ላይ ተከስቷል። በአዲስ አበባ ላይ የጀመረው በአንድ ክፍለ ከተማ ነው። በአቃቂ ክፍለ ከተማ በአዲስ ከተማ ክፍለ ከተማ ከተማ ከዛ በኋላ ግን በሌሎቹ ሁሉም ክፍለ ከተማዎች ከየካ ክፍለ ከተማ ውጪ ወረርሽኙ ተከስቷል። እንግዲህ ቁጥሩ በጣም ከፍተኛም ባይሆን፣ በየክፍለ ከተማ ያለው አንድም ሁለትም ሶስትም በወረርሽኙ የተጠረጠሩ ነው የተረጋገጡ ተከስተዋል። በኦሮሚያ ክልልም ስንመለከት ተመሳሳይ ነው። ኦዳቦልቱም የሚባል ወረዳ ላይ ጭሮ የሚባሉ ወረዳዎች ላይ መጀመሪያ ላይ ጀምሮ ነበረ ምዕራብ ሐረርጌ ላይ ከዛ በኋላ ግን በበዲሳ ከተማ ላይ ተከሰተ። ከዛ በመኢሶ ከተማ ወረዳ ላይ ተከሰተ። አሁን ደግሞ ገመችስ በሚባል በዛው ዞን ላይ አምስተኛ ወረዳ ተከስቷል። ስድስተኛ ደግሞ በሰንዳፋና በዛ ዙሪያ ያለ በበረክ ወረዳ ተከሰተ ማለት ነው። እንግዲህ አሁን ስንመለከተው ወረርሽኙ ከጊዜ ወደ ጊዜ የመስፋፋት ባህሪ ያለው በተለይም የክረምት ዝናብ እየጨመረ በመጣ ቁጥር ወረርሽኙም በተለያዩ የኢትዮጵያ ሕብረተሰብ ክፍሎች ውስጥ መከሰቱን ተከትሎ በቀላሉ ሊስፋፋ ይችላል። ወረርሽኙ በተከሰተባቸው ክልሎች ከፍተኛ ተጋላጭነት ያላቸው የህብረተሰብ ክፍሎች የመለየት ሥራ ተከናውኗል ብለዋል ዶክተር በየነ ሞገስ። በዚህም መሰረት በአዲስ አበባ ከተማ ከሚገኙ ተቋማት የፌዴራል ማረሚያ ቤቶች፣ የአረጋውያንና የአእምሮ ህሙማን ማገገሚያ ማዕከል፣ የጎዳና ሕፃናት ማገገሚያ ማዕከልና የአዳሪት ትምህርት ቤቶችን እንዲሁም በዚህ ሥራ ላይ ለተሰማሩ የጤና ባለሙያዎች በአጠቃላይ ከ አስራ ሰባት ሺህ በላይ ለሚሆኑ ለህብረተሰብ ክፍሎች ክትባቱ በሁለት ዙር የሚሰጥ መሆኑንና የመጀመሪያው ዙር በነገ ዕለት እንደሚጀምርም ዶክተር በየነ መጎስ ተናግረዋል። ከዚህም ጋር በተያያዘ ክትባቱ የሚደረግበት ተቋማቶች የበኩላቸውን እገዛ እንዲያደርጉ ጥሪ በማቅረብ የክትባት ሂደቱን በተመለከተ ግን እጥረት እንዳለም ዶክተር በየነ መጎስ ለጋዜጠኞች በሰጡት መግለጫ ተናግረዋል። መሰረታዊ የሆነው ችግር ክትባቱ በጣም አነስተኛ ቁጥር ነው። ከምንፈልገው መጠን አንጻር ስናየው በጣም አነስተኛ ቁጥር ነው ያለው። ይሄ ክትባት ደግሞ በዓለም ላይ አሁን በጣም ብዙ ሀገራት የኮሌራ ወረርሽኝ አለባቸው። አፍሪካ ውስጥ እንኳን ብንመለከት ኢትዮጵያን ጨምሮ ዘጠኝ ሀገሮች የኮሌራ ወረርሽኝ አሁን አለባቸው። እነዚህ ሁሉ ሀገሮች ተመሳሳይ የኮሌራ ክትባት ጥያቄ ለዓለም ጤና ድርጅት በኩል ያቀርባሉ። ዓለም አቀፍ ያለው ደግሞ የኮሌራ ስቶክ ወይም ክምችት በጣም አነስተኛ ነው። ስለዚህ ተጋላጭነት እየተለየ ካልተሰጠ ለሁሉም የህብረተሰብ ጤና ለህብረተሰብ ክፍል ማድረስ የምንችለው አይነት ክትባት አይደለም። ስለዚህ ይህንን ክትባት በጣም ከፍተኛ ተጋላጭነት ያላቸውን የህብረተሰብ ክፍሎች በመለየት እነሱን ከሞት ለመታደግ የምንጠቀምበት ነው። ይሄንን የዳሰሳ ጥናት እየሰራን ነው። ክልሎች ላይ ያለው የተወሰነ ዘግይቶ ብናል። ይህም እንግዲህ በተለያዩ የሴኪሪቲ ኢሾዎች እንደፈለግን ተጋላጭ ናቸው የምንላቸውን ቦታዎች አክሰስ የማድረግና ጥናቱን የመስራት ነገሮች ስላልነበሩ፣ በእርግጥ አሁን ወደ አምስት ወይም ስድስት የተደራጀ ቡድን ልከን ጥናቱ እየተካሄደ ነው ከባለፈው ሳምንት ጀምሮ። የአዲስ አበባውን ግን ጥናቱን ወደ ያጠናቀን ዛሬ ስልጠና እየሰጠ ነው ለሚከተቡ ሰዎች፣ ነገ ጀምሮ ክትባቱ ይሰጣል። የሌሎቹም ክልሎች በቀጣይ ሳምንታት ውስጥ ይቀጥላል። በተጨማሪ ሌሎች የተለያዩ የበሽታ አይነቶችና ወረርሽኞችም መታየቱን ዶክተር በየነ ተናግረዋል። የቺኩንጉንያ ወረርሽኝ በሶማሌ ክልል ቀብሪ ዳሃር ከተማና አካባቢዋ መቶ አርባ ሰዎች ላይ የታየ ሲሆን የወባ በሽታ በወረርሽኝ መልክ በደቡብ ክልል ወላይታ ዞን ስድስት ወረዳዎች ላይ መቀስቀሱን፣ የኩፍኝ በሽታ በአፋር ክልል በአሳይታ ወረዳ የተከሰተ ሲሆን በወረርሽኙ 256 ሰዎች ተይዘዋል ብለዋል ዶክተር በየነ። ኢቦላም በተመለከተ ለጊዜው በሀገር ውስጥ የታየ ምንም ዓይነት ምልክት ባይኖርም ክትትል እየተደረገ መሆኑንም ዶክተር በየነ መጎስ ገልጸዋል። ኢቦላ ወረርሽኝ ኢትዮጵያ ውስጥ አልተከሰተም። ከተከሰተም ደግሞ ከፍተኛ ጥፋት እንደሚያደር ስለታመነበት የኢትዮጵያ ሕብረሰብ ጤና ኢንስቲትዩት ከባለፈው ዓመት ጀምሮ ከግንቦት ወር ጀምሮ እስካሁን ድረስ የተለያዩ የቅድመ ዝግጅትና የጥንቃቄ ስራዎችን እያከናወነ ይገኛል። በዚህም መሰረት በቦሌ ዓለም አቀፍ አየር መንገድ በአምስት ቦታዎች ላይ በሁሉም ተርሚናሎች የሙቀት መለኪያ መሳሪያዎች፣ ካሜራዎች ተገጥመው በአየር መንገድ ውስጥ የሚገቡ ማንኛውንም ተጓዥ ሙቀት በመለካት ለወረርሽኙ ተጋላጭ የሆኑ ወይም ምልክት ሊያሳዩ የሚችሉ ሰዎችን በመለየት የመለየት ስራዎች እየተከናወነ ይገኛል። የጠቅላላ የኮሌራ ወረርሽኝን በተመለከተ በኦሮሚያ ክልል እየተስፋፋ መምጣቱ የታየበት ሲሆን አማራ ክልልና ትግራይ ክልል ላይ የተሻለ እምርታ መመዝገቡንም ዶክተር በየነ መጎስ ተናግረዋል። አማራ ክልል ላለፉት 13 ቀናት ምንም አይነት የበሽታው ምልክት እንዳልተዘገበና በትግራይ ክልልም ላለፉት አስር ቀናት የበሽታው ምልክት አለመዘገቡን ገልጸዋል። ለአሜሪካን ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ከአሜሪካ ድምፅ ራዲዮ የሚተላለፍላችሁን የጋቢና ቪኦኤ መሰናዱን እያዳመጣችሁ ያላችሁት አድማጮቻችን አብራችሁን ስለሆናችሁ እናመሰግናለን። አሁን ወደ ቀጣዩ ዘገባ እናመራለን። ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል የኢትዮጵያ ሰብአዊ መብት ኮሚሽን እንደገና መዋቀር አለበት ሲል ባወጣው ማሳሰብ ያዘለ መግለጫ ላይ የተጠቀሱትን ችግሮች እንደሚቀበል የህዝብ ተወካዮች ምክር ቤት አስታውቋል። ሀብታሙ ስዩም በህዝብ ተወካዮች ምክር ቤት የህግ ፍትሕና ዲሞክራሲ ክትትል ቋሚ ኮሚቴ የሰብአዊ መብትና ዲሞክራሲያዊ ንዑስ ኮሚቴ ሰብሳቢ የሆኑትን ወይዘሮ የሽመቤት ነጋሽን በመግለጫው ለተነሱት ጉዳዮች ምላሻቸውን ጠይቋል። ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል አድሎኝነት የተሞላባቸውና መሠረታዊ እውነታዎች የተፋለሰባቸው ሪፖርቶች ሲያወጣ ከርሟል ያለውን የኢትዮጵያ ሰብአዊ መብት ኮሚሽን እንደ አዲስ መዋቅር እንደሚያስፈልገው በትናንትናው ዕለት ይፋ አድርጓል። ይህንንም ያሳዩልኛል ያላቸውን የኮሚሽኑ ሪፖርት ክፍሎችም መዘርዘሩ ይታወሳል። የአምነስቲ ኢንተርናሽናል የኢትዮጵያና ኤርትራ ጉዳይ አጥኚ ባለሙያ አቶ ፍስሐ ተክሌ ሰብአዊ መብት ኮሚሽኑን ከተቋቋመበት አዋጅ ጀምሮ፣ ከዛ በተጨማሪ ደግሞ ኮሚሽኑ ስላለው ስልጣን ድርጅቱ የስራ መሪዎች ስለሚመረጡበትና ስለሚሾሙበት አካሄድ ለውጥ እንዲኖር ጠይቀናል። በሌላ መልኩ ደግሞ ድርጅቱ ስራውን በሚሰራበት ጊዜ የሚከተላቸውን መርሆች እና መስፈርቶች፣ የውስጥ አሰራሩን እንዲያስተካክል በተለይ የሰራተኞቹን አቅም እንዲያጎለበት ላይ ጠየቅ ነው። ጀነራል በኢፌዴሬ ተወካዮች ምክር ቤት የህግ ፍትህና ዲሞክራሲ ክትትል ቋሚ ኮሚቴ የሰብአዊ መብትና ዲሞክራሲ ንዑስ ኮሚቴ ሰብሳቢ የሆኑት ወይዘሮ የሽመቤት ነጋሽ ኮሚሽኑ የሚዘረዘሩ ችግሮች እንዳሉበት ባይሸሽጉም በአምነስቲ የምርመራ ሂደት ላይ ግን ክፍተት አለ ብለው እንደሚያምኑ ይናገራሉ። ሶቱን ለማየት ሞክር ያለሆነ እንግዲህ ተቋሙን ሙሉ በሙሉ የሰራው ስራ ትክክል ነው አይደለም የሚለው ፈርዘር ኢንቨስቲጌሽን ይጠይቃል። ነገር ግን ደግሞ ሲባል ተቋሙ ምንም ችግር አልነበረበትም በሚፈለገው ልክ ነጻና ገለልተኛ ሆኖ ስራውን እየሰራ ነበር ብሎ ለማለት አይቻልም። ልክ ተቋሙ ወርዶ እያንዳንዱን አካል ኢንተርቪው አድርጎ እንዳመጣው ሪፖርት ሁሉ አምነስቲ ኢንተርናሽናል በዚህ ልክ ሄዶበታል። ጊዜ ለመውሰድ ይቸገራል። ሪፖርት ነው ሪቪ ያደረገው ለማየት እንደሻልኩስ ማለት ነው። ይህም ቢሆን ግን አምነስቲ ኢንተርናሽናል የጠቀሳቸው የማሻሻያ ሀሳቦችን ጨምሮ የተለያዩ የማሻሻያ እርምጃዎች ከወራት በፊት ጀምረው እየተወሰዱ እንደሆነ ሰብሳቢዋ ይናገራሉ። የማሻሻያ እርምጃዎቹ ኮሚሽኑ የተቋቋመበትን አዋጅ ዘጠና ሁለት ከማሻሻል ይጀምራል። ተቋሙ በተደጋጋሚ የተነሳበትን የነጻና ገለልተኝነት ጥያቄ በአዋዡ መልስ ያገኛል ብለው እንደሚያስቡም ሰብሳቢው ያምናሉ። ተቋሙ ነጻ ገለልተኛና ከፓርቲ ሰው ተጽዕኖ ነጻ ሆኖ ሊቋቋሙ የሚችልበት ሁኔታ መፈጠር አለበት። ይሄ ደግሞ የኮሚሽነሮችን ምርጫ ጭምር የአመራረጥ ሂደትንም ምን ይሆን አባላት ምን አይነት ያስበና ሊኖራቸው ይገባል፣ የሚለውን ጭምር የሚመለከተውን ነው አንዱ አርቲክል ያነሳል። ከዚህ አንጻር መልማይ ኮሚቴ የሚባል በአዋጁ አንቀጽ ስምንት ላይ የተቀመጠ ነገር አለ። ከዚህ አንጻር የሲቪል ሶሳይቲ ቢካተት የሚል ነው። መልማይ ኮሚቴ ላይ የኢትዮጵያ ምርጫ ቦርድን ስናቋቋም በዚሁ አግባቡ ያየንበት ሁኔታ ነው ያለው እና እነዚህ የዲሞክራሲ ተቋማት ሁሉንም የህብረተሰብ ክፍል የሚወክሉ እንደመሆናቸው መጠን በአዋጁ ላይ የሲቪክ ማህበራት እንደ አንድ መልማዊ ኮሚቴ አባል ሆኖ ሊካፈት የሚችሉበት ሁኔታ ይኖራል ብዬ አስባለሁ። እንደዚያ ልክ ነው እይታችን። የእኛም አለ አምነስቲን ጨምሮ የተለያዩ የመብት ተሟጋች ድርጅቶች የኢትዮጵያ ሰብአዊ መብት ኮሚሽን ከአስፈጻሚው አካል ተጽዕኖ የራቀ ተቋማዊ ነጻነት እንዲኖረው ሲጠይቁ ባሽተዋል። ተቋሙ በፋይናንስም፣ በአስተዳደርም፣ በሁሉም ነገር ነጻ እና ገለልተኛ መሆን አለበት በሚል የተቀመጠ አንድ ኮሜንዴሽን አለ። እዛም ላይ የተጀመሩ ነገሮች አለ። አንደኛ ተቋሙ ከአስፈጻሚ ተጽዕኖ ነጻ እንዲወጣ ሲባል በቀጥታ ተጠሪነቱ ለምክር ቤት የሚሆን የተደረገው በጀትን እንደሚመለከት እስከ ባለፈው ዓመት የነበረው እንደ ማንኛውም ማስፈጻሚ መስሪያ ቤት በገንዘብና ኢኮኖሚ ልማት ሚኒስቴር እያቀረበ በጀት የሚጠርጥበት ሁኔታ ነው የነበረ። በዚህ ዓመት ግን ሰብዓዊ መብትን ጨምሮ አጠቃላይ የዲሞክራሲ ተቋማት ፍርድ ቤቶች፣ ምርጫ ቦርድ እንዳጠባቂ የሚባሉትን በጀት በቀጥታ በምክር ቤቱ እንዲጠርቅላቸው ያለበት ሂደት ነው ያለው። ባለው ማለት ከዚህ በተጨማሪም ለተንግዲው ኮሚሽኑ በምርመራ የሚደርስባቸውን የሰብአዊ መብት ጥሰትን የሚመለከቱ ግኝቶች በቀጥታ ለፍርድ ቤት የሚያቀርብበት ስልጣን እንዲኖሩ ለማድረግ እንደሚሞከር በሕዝብ ተወካዮች ምክር ቤት የፍትህና ዲሞክራሲ ክትትል ቋሚ ኮሚቴ የሰብአዊ መብትና ዲሞክራሲ ንዑስ ኮሚቴ ሰብሳቢ ወይዘሮ እመቤት ነጋሽ ጥቅሰዋል። እኒህም ተስፋ የተጣለባቸውን ማሻሻያዎች ያካትተው አዋጅ በቀጣይ ዓመት መጀመሪያ ላይ በስራ ላይ ይውላል ብለው እንደሚያምኑ አጋርተውናል። ሀብታሙን ለዘገባው እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪዮ ዝግጅታችንን ነው። በተከታዩ ዘገባችን ወደ ሱዳን ነው የምንወስዳችሁ። ኢትዮጵያ ለሱዳን ፖለቲካዊ ቀውስ መፍትሄ ፍለጋ ለማንኛውም ቡድን ሳትወግን የሱዳንን ሕዝብ ፍላጎትና ጥቅሞች መሰረት ያደረገ ድጋፏን እንደምትሰጥ የውጭ ጉዳይ ሚኒስቴር አስታውቋል። የአፍሪካ ሕብረት በሱዳን ወቅታዊ ሁኔታ ላይ ጉባኤ እንደሚያደርግም ተሰምተዋል። መለስካቸው ካቸው አመሃ ዝርዝሩን ይነግረናል። የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት ዛሬ ባወጣው ጋዜጣዊ መግለጫ አበክሮ እንደገለጸው ኢትዮጵያ ለሱዳን ሕዝብ ሰላም አበክራ መስራቷን ትቀጥላለች ብለዋል። የሁለቱን ሀገሮች ግንኙነት ጠንካራ የኢኮኖሚና የፖለቲካ ትብብር ያላቸው ጎረቤት አገሮች እንደሆኑ የሚናገረው ይኸው መግለጫ ሱዳን ባለፉት ወራት በገጠማት የፖለቲካ ቀውስ ሱዳናውያን ልዩነቶቻቸውን በሰላማዊ መንገድ እንዲፈቱ ኢትዮጵያ ጥሪ ስታቅርብና ድጋፍም ስታደርግ መቆየቷን አስታውሰዋል። ይህ ጋዜጣዊ መግለጫ በተሰጠበት ወቅት ከጋዜጠኞችም የተለያዩ ጥያቄዎች ተነስተዋል። ከእነዚህም መካከል አንዱ በሱዳን የሽግግር ምክር ቤት ላይ የአፍሪካ ህብረት የወሰደውን አቋም አስታውሶ የኢትዮጵያን ግልጽ አቋም ምን እንደሆነ የሚጠይቅ ነበረ። የሚኒስቴሩ ቃል አቀባይ አቶ ነቢያት ጌታቸው ለተሰነዘረው ጥያቄ ሲመልሱ ኢትዮጵያ ለአፍሪካዊ ችግሮች አፍሪካዊ መፍትሄዎችን ለማምጣት ያላትን ዝግጁነት ያሳየች አገር ናት ብለዋል። በዚህም አኳያ ለወቅታዊ የሱዳን ሁኔታ የአገሪቱን ፍላጎት ምን እንደሆነ አመልክተዋል። በዚህ በሱዳኑም የማስታረቅና የማግባባት ሂደት ውስጥ ችግሩ ከተከሰተ ጀምሮ እንዳንድ ጎረቤት ሀገርም እንደ ኢጋድ ሊቀመንበርነቷም ቀደም ብላ የዚህ የማስታረቅና የማግባባት ሂደት ውስጥ የመሪነት ሚናዋን እየተወጣች ትገኛለች። ኢትዮጵያ በሱዳን የሰላም ሂደት ውስጥ ያላት ፍላጎት የሀገሪቱን ሉዓላዊነትና የግዛት አንድነት ሳትጋፋ ከአንዱ ወይንም ከሌላው ወገን ሳትወግን ከወገናይነት በራቅ መልኩ መርህ ላይ የተመሰረተ ለሱዳን ሕዝብ ዘላቂ ጥቅም ለሱዳን ሕዝብ ፍላጎትን መሰረት ያደረገ ድጋፏን የመስጠት ሚናዋን መጫወት ትቀጥላለች። በሱዳን የለውጥ ኃይሎችና በወታደራዊው ምክር ቤት መካከል የሚካሄደውን ድርድር አዲስ አበባ እንዲካሄድ በጠቅላይ ሚኒስትር አብይ አህመድ ለተደራዳሪዎቹ የቀረበውን ጥያቄ ሁለቱም ወገኖች ያለመቀበላቸውን ምክንያት ምን እንደሆነ ሌላው ጋዜጠኞች የቀረበ ጥያቄ ነበረ። አቶ ነቢያት ጌታቸው ምላሽ ሰጥተዋል። በአጠቃላይ ስምምነቶችን ለማድረግ አሁን እየተካሄደ ያለው ነገር በኤፍኤፍሲ እና እንዲሁም በወታደራዊ በቲኤምሲ መካከል ዘላቂ የሆነ ስምምነት ማድረግ ወደሚያስችሉ የመነሻ መደላድሎች የማስቀመጥ ስራዎች እና የማግባባትና የማቀራረብ ስራዎች ነው እየተካሄዱ ያሉት እንግዲህ ይሄ ይሄ ነገር አንድ ደረጃ ላይ ሲደርስ ፉል ፍሌጅድ ወደሆነው ድርድር የት እናካሄድ፣ እንዴት እናካሄድ የሚለው ቀጥሎ የሚታይ ነገር ነው። እስካሁን ባለው ጉዳይ ግን ቬኒውን ጨምሮ ካርቱም ውስጥ የተናጠሉ ውይይቶችና የማግባባት ስራዎች ነው እየተሰሩ ያሉት። በመጨረሻም ቃል አቀባዩ 68ኛው የኢጋድ ሚኒስትሮች ምክር ቤት ጉባኤ ሰኔ 12 ቀን 2011 ዓ.ም ነገ በአዲስ አበባ እንደሚካሄድ ይህም በሱዳን ወቅታዊ ጉዳይ ላይ እና በደቡብ ሱዳን ጉዳይ ላይ እንደሚያተኩር ገልጸዋል። አክለውም የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት በሱዳን ወቅታዊ ጉዳይ ላይ ሰኔ 13 ቀን 2011 ዓ ም በአዲስ አበባ ስብሰባ እንደሚቀመጥ፣ ስብሰባው የተጠራውም በወቅቱ የኅብረቱ ሊቀመንበር በግብፅ እንደሆነ አስታውቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። ተከታዩ ዘገባችን ወደ ባህር ዳር ነው የሚወስድን በዚህ በዩናይትድ ስቴትስ መቀመጫቸውን በተለያዩ ዩኒቨርስቲዎች ያደረጉ የምሁራን ስብስብ ራዕይ ለኢትዮጵያ የተሰኘ ተቋም አቋቁመው በኢትዮጵያ ሀገራዊ ጉዳይ ላይ በተከታታይ አመታት ውይይት ሲያደርጉ እንደነበር ይታወሳል። ዘንድሮ ግን ወደ ኢትዮጵያ አምርተዋል። እዚህ ሀገር ሲደረጉ የነበሩ ውይይቶችን እዛ ከኢትዮጵያውያን ጋር በጋራ ሆነው ሲመክሩ ሰንብተዋል። ዛሬ ማጠቃለያውን የተመለከተ ዘገባ አስቴር ምስጋናው አድርሳናለች። ራእይ ለኢትዮጵያ ስምንተኛ ዓመታዊ ጉባኤውን በባህር ዳር ከተማ ለሶስት ቀናት ያህል ሲያካሂድ ቆይቶ በማጠቃለያው አስተያየታቸውን ለአሜሪካ ድምፅ የሰጡት ምሁራን እንደተናገሩት በባህል በቅርስ በግጭት አፈታት በመልካም አስተዳደርና በሀገር አንድነት ዙሪያ ሰፊ ግንዛቤ ይዘናል። በተለይ በቂ ለምርምር የሚሆን መነሻ ሀሳብም አግኝተናል ብለዋል። በባህር ዳር ዩኒቨርሲቲ የመረጃ ና ስትራቴጂክ ኮሚኒኬሽን ምክትል ፕሬዚዳንት ዶክተር ዘውዱ እምሩ በጥናት የተደገፈ መረጃን መሰረት ያደረገ የት ላይ እንዳለን የሚያሳዩ መረጃዎች ተገኝተዋል ብዬ አስባለሁ። ሌላው እነዚህ ሰዎች የቪዥን ኢትዮጵያ ራእይ ለኢትዮጵያ ነው የተባለው የዚህ አንቀሳቃሽ የሆኑትና በአሜሪካን ሀገር የሚገኙ ምሁራን ያቀረቧቸው አብዛኛዎቹ ጉዳዮች እኛ እዚህ ሆነን ከምናየው አለፍ ብሎ በውጭ የሚኖሩ ኢትዮጵያውያን ደግሞ አሁን ባልናቸው ጭብጦች ዙሪያ ላይ ያላቸውን ፐርስፔክቲቭ ከእነሱ እይታ አንጻር ምንድን እንደሚመስል እንግዲህ እኛ ምሁራንም ሌሎችም ሁሉ የተለያዩ አካላት እዚህ ተሳትፎ የነበራቸው አካላት በአጠቃላይ ዩኒቨርስቲ እነዚህን አይነት ጉዳዮች ላይ ቁም ነገር አግኝቶበታል ብዬ አስባለሁ። በዋናነት ግን ወደፊት በተለይ ለምርምር ሊሆኑ የሚችሉ መነሻ ሀሳቦች የተንጸባረቁበት ስለሆነ በጣም ጠቃሚ ነበር ብዬ ይወስዳሉ። ሌላው በባህር ዳር ዩኒቨርሲቲ የሁማኒቲ ፋክልቲ መምህር የሆኑት ዶክተር መልኩ ተዘራ እንደተናገሩት ምሁራኑ በጉባኤ ያቀረቡት ወቅታዊ አጀንዳዎች ለቀጣይ የእኛ የቤት ስራዎች ናቸው ብለዋል። እውነት ነው ምልሽ አንጋፋዎቹ ምሁራን እኔ በውጭ ሀገር ኢንተርቪው ሲደረጉ ነው ምንሰማው የሚያቀርቧቸው ጥናታዊ ጽሁፎች ሙሉን የማግኘት እድል አልነበረንም። አሁን ወደ ባህር ዳር ዩኒቨርስቲ መጥተው እዚህ ሶስት ቀን በጣም በተጣበበን ፕሮግራም ያቀረቧቸው ያዘጋጇቸው ርዕሰ ጉዳዮች በሙሉ በጣም በጣም ለኢትዮጵያ በጣም ወቅታዊ አስፈላጊ ናቸው። ለምሳሌ ከመጠቅስልሽ ነገር አንዱ ቱሪዝም ብዙ ሀብት አለን፣ ብዙ መስህብ አለን ኢትዮጵያ ግን ከዓለም ሀገራት ውስጥ በአፍሪካ እንኳን ካሉት ከጎረቤቶቻችን አንጻር በቱሪዝም መስክ እየተጠቀመች አይደለም የሚፈልገውን ያህል። ያን ቁልጭ አድርጎ ያሳዩ ጽሁፉ አይሁን ጥናታዊ ጽሁፎች አይቻለሁ። ተራ የምናቃቸው የሚመስሉ ግን ብዙ ያልተገነዘብናቸው ነገሮች በጥናቱ ተዳሰዋል። በጥናቶቹ ባህላዊ ሕክምና ወደ ዘመናዊው መስመር ለማምጣት ምን መደረግ እንዳለበት እንዴት ተናቦ አገራዊ አገር በቀል እውቀትን መጠቀም እንደምንችል ጥናቶች በቀረቡበት ወቅት እኔ ብዙ ነገር ተምሬያለሁ። ግጭት አፈጣት በጣም ያው ወቅታዊ ነው እንደምታውቂው። አሁን በውሃ ቀጠነ ሰው ይጣላል፣ ይጋጫል። ምንድን ነው መደረግ ያለበት? ምሁራኑ በዚህ ዙሪያ ደፍረው ጥናቶች ብዙ አልተሰሩ። ወደፊትም እንግዲህ ተስፋ እኔ ጭሬያለሁ። ሌሎች በጣም ያልተዳሰሱ ብዙ ጉዳዮች አሉ ልናነሳቸው የሚገባ ወደ አንድነት ወደ መስማማት መስመር እንድንመጣ የነዚህ ታላላቅ ምሁራን አስተዋጽኦ ቀላል አይደለም። የራእይ ለኢትዮጵያ ፕሬዚዳንት ፕሮፌሰር ጌታቸው በጋሻው በበኩላቸው ከሀገር ውስጥ ምሁራን ጋር ያካሄድ ነው ጉባኤ አላማውን አሳክቷል ብለዋል። ለማግኘት የምንፈልገውን ወጣቱን ትውልድ አግኝተናል። ከተሳታፊነት ከአቅራቢነት አልፎ በተሳታፊነት ደረጃ መጥተው ጉባኤ ውስጥ በመሳተፍ ደረጃ በጣም ብዙ ነው። ይሄ ነው አንዱ እስካሁን ድረስ በጣም የሚጎለን እና ይጨንቀን የነበረው። ከዛ በተረፈ የክልሉ መንግስት ወኪሎችን መጥተው የማጠቃለያ ሀሳብ ገልጸውልን ሄደዋል። ተሳትፈዋል። ግቡም በጣም መጥተዋል። በጣም ደስ ብሎናል። ለወደፊቱ ለሁላችንም፣ ለእኛም፣ እዚህ ላሉት በተለይ ለዩኒቨርሲቲዎችም ምሳሌ ሆኗል። በጉባኤው ከአርባ በላይ የሚሆኑ ምሁራን የምርምር ስራቸውን አቅርበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። መጠሪያ ያልተገኘ የሚሆንሽ ለአንቺ ተስማምቶ ቁንጂ ናራሱነ ውበት ነፍሲ ወትም ዘርቶ መጠሪያ ያልተገኘ የሚሆንሽ ላንቺ ተስማምቶ ቁንጂ ናራሱነ ውበት ነፍሲ ወትም ዘርቶ። ሀብታሙ ይህን ዘፈን ለማን ይመረጥ ለመላ አድማጮች በሚለው እንያዘው። መላ አድማጮች የሚወድን ሙዚቃ ይመስለኛል። ጥሩ ሙዚቃ ነው። በጥሩ ሁኔታ የተሰራ ነው። እየስላመንኩ ዳዊት ነው። አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። አድማጮች አስተያየት ቢኖራችሁ በፌስቡክ አት ቪኦኤ አምሐሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አደርሱ። አብራችሁን ስለነበራችሁ እናመሰግናለን። እንግዲህ ሀብታሙ ስዩምና ጽዮም ግርማ አብረናችሁ ነበር። ሞክቤል የድምፅ መሐንዲሳችን ነበር። ደና ደሩ መጣ ነበረ አይንሽን i 我。